ፊልፔ ቦሎፒዮን ይህን ማብራሪያ የሰጡት የጸጥታው ምክር ቤት በትላንትናው ዕለት በቡሩንዲ እያደገ የመጣው ሁከት አሳስቦት ለውይይት በተቀመጠበት ወቅት ነው። እንደ አውሮፓን ዘመን አጣጠር በ994 በዚያች አገር የተፈጠረው እጅግ አስከፊ ፍጅት እንዳይደገም ተፈርቷል። በወቅቱ ሁኔታ ምክንያት እና ምን መደረግ አለበት ሆኗል የወቅቱ ጥያቄ፣ ቦሎፒዮን ያሉት የጸጥታው ምክር ቤት ለሁሉም ቡሩንዲያውያን ጠንካራ መልእክት ማስተላለፍ አለበት ነው። እንደ እውነቱ ከሆነማ ምክር ቤቱ ቀደም ሲል ከከፍተኛ የድርጅቱ ባለሥልጣናት ጥቆማ ደርሶታል። ሁኔታዎች ዘግይቶ ከቁጥጥር ውጭ ከመሆናቸው በፊት አሁኑኑ እርምጃ መወሰድ ያስፈልገዋል ሲሉ መክረዋል። ምናልባትም አሁን ተስፋ የተደረገው ወሳኝ ምላሽ ለመስጠት ወቅቱ ሊሆን ይችላል የሚል ነው። የጸጥታው ምክር ቤት የማንቂያ ጥሪውን ለማስተላለፍና የቡሩንዲን ቀውስ በአስቸኳይ መርምሮ እርምጃ ለመውሰድ ጊዜው አሁን ነው ነው የሚሉት ባለሙያዎች። የሁመን ራይትስ ዋቹ ፊሊፔ ቦሎፒዮን አክለውም ዋና ጸሐፊ ባንኪሙን መሥሪያ ቤታቸው በቡሩንዲ ልዩ ልዑክ መመደብን ጨምሮ ለቀውሱ አስቸኳይ ምላሽ እንዲሰጥና በተለይ በሁከቱ ክፉኛ በተጎዱ አካባቢዎች ዓለም አቀፍ ፖሊስ የመመደብን ሁኔታ እንዲመለከቱ መጠየቁን አብራርተዋል። የጸጥታው ምክር ቤት ሁከቱ በቸልታ እንደማይታለፍ ለቡሩንዲ ጠንካራ የፖለቲካ መልእክት እንዲያስተላልፍ እንፈልጋለን ብለዋል። በምሳሌ ሲያስረዱም ሁከትና ጥላቻን በመቀስቀስ ከፍተኛ ወንጀል የፈጸሙ ግለሰቦች እንደሚጠየቁ ማወቅ አለባቸው ብለዋል። ይህ በእንዲህ እንዳለ የቡሩንዲው ውጭ ጉዳይ ሚኒስትር ትላንት ሲናገሩ በአገሪቱ የሁከቱ አዙሪት ዳግም እየተከሰተ ነው የሚለውን አስተያየት ውድቅ አድርገዋል። አሌን ኒያ ሚትዌይ ትላንት ለጸጥታው ምክር ቤት አስቸኳይ ስብሰባ ከቡጁምቡራ በቪዲዮ አማካኝነት ማብራሪያ ሲሰጡ ሀገራቸው በአጠቃላይ ጸጥታ የሰፈነባትና ዜጎቿም በሰላም የዕለት ተዕለት ተግባራቸውን እያከናወኑ መሆናቸውን አስረድተዋል። በዋና ከተማይቱ አንዳንድ ቀበሌዎች አሁንም ወንጀል እየተፈጸመ መሆኑን ግን ውጭ ጉዳይ ሚኒስትሩ አልካዱም። የአፍሪካው ሕብረት ልዑክ ሁከቱ ከዋና ከተማዋ ውጪ ወጥቶ እየተስፋፋ ነው ሲሉ የሰጡትን አስተያየት ግን ጠይቀዋል። የአፍሪካው ሕብረት መልእክተኛ ቴቴ አንቶኒዮ ለጸጥታው ምክር ቤት ሲናገሩ በሁከቱ መጨመርና በሰብአዊ መብቶች ጥሰት ምክንያት ሁለት መቶ ሺህ ቡሩንዲያውያን ወደ ታንዜንያ፣ ሩዋንዳ፣ ዩጋንዳና ኮንጎ ዲሞክራቲክ ሪፑብሊክ ሸሽተው ሄደዋል ብለዋል። የቡሩንዲ ባለሥልጣናት በተቃዋሚዎቻቸው ላይ ተንኳሽና አስነዋሪ አስተያየቶችን ይሰነዝራሉ ሲሉም አስረድተዋል። መሰል ተንኳሽ መግለጫዎች በታላላቆቹ ሐይቆች አካባቢ ከዚህ ቀደም የደረሱ አሳማሚ ፍጅቶችን ስለሚያስታውሱ ፈጽሞ ተቀባይነት የላቸውም ሲሉም ተናግረዋል። የትላንቱን የጸጥታው ምክር ቤት አስቸኳይ ስብሰባ የጠራችው ፈረንሳይ ስትሆን ምክትል አምባሳደሩ አሌክሲስ ላሜክ ለጋዜጠኞች ማብራሪያ ሰጥተዋል። የፈረንሳይ ተጠሪዎች በቡሩንዲ ሁከት መፈጠርን ሁሉም ወገኖች እንዲያወግዙና ልዩነቶቻቸውን በሰላማዊ ድርድር እንዲፈቱ የሚጠይቅ ረቂቅ ውሳኔ አዘጋጅተው እንዳሰራጩ በዚሁ ወቅት አስረድተዋል። በሌላ በኩል የሀገሪቱ ፕሬዝደንት ፒየር ኩሩንዚዛ ሕገ ወጥ የጦር መሣሪያ ያላቸው ሁሉ እንዲያስረክቡ የሰጡት የጊዜ ገደብ እስካለፈው ቅዳሜ ጥቅምት 27 2008 ዓ ም ድረስ እንደነበር ተዘግቧል። ሁማን ራይትስ ዋች የብሩንዲ መንግስት ዋና ከተማይቱን ከሕገ ወጥ የጦር መሣሪያ ለማጽዳት እርምጃ የመውሰድ መብት ያለው መሆኑን ቢረዳም ፖሊስ የዋህ ዜጎችን በዚህ እያሳበበ የመግደል ፍቃድ ግን የለውም ሲሉ ፊሊፔ ቦሎፒዮን አስረድተዋል። አንዳንድ የተቃዋሚ ፓርቲ አባላት የታጠቁና አልፎ አልፎም በፖሊሶች ላይ ጥቃት ማድረሳቸው እውነት ቢሆንም መንግሥት የመላ አካባቢውን ሕዝብ ማሸበር፣ ኃይል መጠቀም ወይም የመግደል ሥልጣን ግን يلوم سلوك أكلوها